የአውሮፕላን አደጋ በኋላ አዲስ አበባ ባህዘን ድባብ ውላለች። ይለናል የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ ሲውለበለብ ብሏል። ግርማቸው ከበደ ተከታዩን አድርሶናል። ስድስት ደቂቃዎች ካሰቡበት ቦታ የመድረስና ያለመድረስ እንደ ወጡ የመቅረትና ያለመቅረት የመኖርና ያለመኖር ልዩነቶች ትላንት ከአዲስ አበባ ወደ ናይሮቢ ሲበር የነበረው የበረራ ቁጥር ኢቲ 302 የኢትዮጵያ አየር መንገድ ንብረት የሆነ አውሮፕላን ከጠዋቱ 2 ሰዓት ከ38 ተነስቶ 2 ሰዓት ከ44 ተከሰከሰ። 149 መንገደኞችና 8 የበረራ ሰራተኞችም ህይወታቸው አለፈ። ይህን ተከትሎም የህዝብ ተወካዮች ምክር ቤት ዛሬ ብሔራዊ የሐዘን ቀን ሆኖ እንዲውል በማወጁ የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ ሲውለበለ ከአደጋው በኋላም ድንጋጤ ውስጥ የገባቸው አዲስ አበባ ከሀገሪቱ መገናኛ ብዙሀን በሚወጡ በመሳሪያ ብቻ የተቀነባበሩ ሙዚቃዎች ታግዛ በሐዘን ድባብ ውላለች። ዝቅ ብሎ የተውለበለበው ግን የኢትዮጵያ ሰንደቅ ዓላማ ብቻ አይደለም። በኢትዮጵያ የዩናይትድ ስቴትስ ኤምባሲም የሀገሪቱን ሰንደቅ ዝቅ አድርጎ አውለብልቧል። ኤምባሲው በዛሬው የሐዘን ቀን ከኢትዮጵያ ህዝብ ጎን እንቆማለን ብሏል። ለኢትዮጵያ አየር መንገድና ለኢትዮጵያ መንግስትም ድጋፍ እንሰጣለን ነው ያለው። ከመንገደኞቹ መካከል ዛሬ በናይሮቢ በተጀመረው የተባበሩት መንግስታት የአየር ንብረት ስብሰባ ላይ ለመሳተፍ የሚጓዙም ነበሩበት። የተባበሩት መንግስታትም ሰንደቅ ዓላማውን ዝቅ አድርጎ ያውለበለበ ሲሆን በሞት ያጣቸውን ሰራተኞቹም አስበው ውሏል። የኢትዮጵያ አየር መንገድ የአብራሪዎች ማህበር አባላትም ዛሬ ለጓደኞቻቸው የማስታወሻ ዝግጅት አሰናድተው ነበር። ይህ በእንዲህ እንዳለ የኢትዮጵያ አየር መንገድ ያሉትን ቦይንግ 737 ማክስ አውሮፕላኖች ተጨማሪ ማብራሪያ እስኪሰጥ ድረስ ከበረራ ውጭ አድርጓል። ዛሬ ቢሾፍቱ አቅራቢያ ባለው የአደጋው ስፍራ ፍለጋ ሲያደርግ የቆዩ የምርመራ ቡድን የመረጃ መመዝገቢያና የበረራ ክፍል ድምፅ መቅጃ ማግኘቱን የኢትዮጵያ አየር መንገድ በትዊተር ገጹ አስታውቋል። የአሜሪካ ድምፅ ተጨማሪ መረጃዎችን በነገው ዝግጅቱ ይዞ ይቀርባል። ለአሜሪካ ድምፅ ሬዲዮ ግርማቸው ከበደ አዲስ አበባ